naannoo oromiyaa warri bulchitanis taanaan kun mirga oromooti akka salbaatti ni የኦሮሚያን ክልል የሚያስተዳድሩትም ቢሆኑ ይህ የኦሮሞን ሕዝብ መብት የሚዳፈር ስለሆነ በቀላሉ ሊያዩት አይገባም። በአገሪቱ ሕገ መንግስት ውስጥ ኦሮሚያ ከአዲስ አበባ ልዩ ጥቅም ታገኛለች የሚል የሰፈረ ቢሆንም ላለፉት ሀያ ዓመታት ያገኘችው ጥቅም የለም። ይልቁንም ከከተማዋ የሚወርድ የቆሻሻ ፍሳሽ ወንዞቿን ለብክለት ዳርጓል። የሚፈጸመው ድርጊትም ሕግና ስርዓትን ያልተከተለ በመሆኑ መቆም አለበት ት ብለዋል። የሶስቱ ፓርቲዎች በአቤቱታቸው አቤቱታ የቀረበላቸው የፌዴራልና የክልል ተቋማት የሚሰጡትን መልስ ወደፊት እንደደረሰን እናቀርባለን።